የአሜሪካ ድምጽ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ መሰናዶ ጀመረ። ኢትዮጵያ የሐማስን ጥቃት እንድታወቅ እስራኤል በድጋሚ ጠየቀች።

እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ሕዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በምናደርገው ጥረት ከጎናችን እንዲቆሙ ጠይቀናል።

የሰማችኋቸው በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባላርቬ ናቸው። የምሽቱ አብይ ጉዳያችን በዚህ ዙሪያ ያተኩራል። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ጉዳዮችን ይዘን ወደ እናንተ የመጣነው ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የጥቅምት ስምንት የሐሙስ ምሽት 2016 ዓም ምት መሰናደው በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና አዘጋጅ

ተወዳዳሪዎቻችን ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችን ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማሪት የፌስቡክ ገጽና ድረገጽ ላይ እንድትከታተሉ የጋበዝን። አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎችን እንሻገራለን።

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዶ ወልዴ ነኝ። እስራኤል በጋዛ ላይ የአየር ጥቃቷን መቀጠሏ፣ አሜሪካ ከ20 ሺህ በላይ የሚሆኑ የሰራዊቷ አባላት በተጠንቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትሩ ማስታወቃቸው፣ እንዲሁም ፑቲን ዓለም አቀፍ የኦሎምፒክ ኮሚቴን በዘር መድሎ ከሰሱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

እስራኤል በአንድ መኖሪያ ቤት ላይ ከአየር ባደረሰችው ጥቃት ህጻናትን ጨምሮ አራት ፍልስጤማውያን መገደላቸውን የሐማስ ሚዲያን ጠቅሶ ሮይተርስ ዘግቧል። በደቡብ ጋዛ በካን ዩኔስ በሚገኝ መኖሪያ ቤት ላይ በደረሰው በዚሁ ጥቃት በርካቶች መቆሰላቸውም ታውቋል። ግጭቱ ከጀመረ አንስቶ 3478 ፍልስጤማውያን መገደላቸውንና 12065 መቆሰላቸውን የጋዛ የጤና ሚኒስቴር አስታውቋል።

እስራኤል ዛሬ ከጥቃት ነጻ ነው ብላ ባስታወቀችው ደቡብ ጋዛ የአየር ድብደባ መቀጠሏ ታውቋል። በዚህም ምክንያት በስፍራው የሚገኙ ሁለት ሚሊዮን ፍልስጤማውያን ደህንነታቸው የሚጠበቅበት ስፍራ እንደሌለ በመረዳታቸው ስጋት ላይ ወድቀዋል። ጥቃቱ የመጣው ግብጽ ከደቡብ ጋዛ ጋር ባላት ድንበር በኩል የተወሰነ የሰብአዊ እርዳታ ወደ ጋዛ እንድታስገባ እስራኤል መስማማቷን ከገለጸችም በኋላ ነው።

የእስራኤልን ፈቃድ ተከትሎ አምስት የጭነት መኪና መድኃኒት በጋዛና በግብፅ መካከል እየተጠባበቀ እንደሚገኝ የዓለም ጤና ድርጅት አስታውቋል። ጋዛ ላለፉት አስራ አንድ ቀናት በዙሪያ ከበባ ውስጥ ትገኛለች። ይህ በእንዲህ እንዳለ የሕፃናት አድን ድርጅቱ ዩኒሴፍ የሰብአዊ እርዳታ ማድረስ ይቻል ዘንድ በጋዛ የተኩስ አቁም ስምምነት እንዲደረግ ጠይቋል። በጋዛ የሚገኙ ሕፃናትና ቤተሰቦች የምግብ ውሃ፣ ኤሌክትሪክ፣ መድኃኒት አቅርቦታቸው የተመናመነ መሆኑንና

ሆስፒታል መድረስ እንደማይችሉም ድርጅቱ ገልጿል። በሌላ በኩል እስራኤል በጋዛ ላይ የምታደርገውን ድብደባ በመቃወም በተለያዩ ሀገራት የተቃውሞ ሰልፍ ተደርጓል። በአልጄሪያ በሺ የሚቆጠሩ ሰልፈኞች በከተማው አልጄርስ እና በሌሎችም የአገሪቱ ክፍሎች ፍልስጤማውያንን በመደገፍ እና እስራኤል በጋዛ ሰርጥ ላይ የምትፈጽመውን ድብደባ በመቃወም ሰልፍ አድርገዋል።

የአልጄሪያው የእግር ኳስ ፌዴሬሽን ለፍልስጤማውያን ያለውን ድጋፍ ለማሳየት በሚል ላልተወሰነ ጊዜ የእግር ኳስ ውድድሩን አቋርጧል በጆርዳን ትናንት በጋዛ ሆስፒታል ላይ የደረሰውን ጥቃት በመቃወም የጀመረው ሰልፍ ዛሬም ቀጥሏል የአሜሪካ አጋር በሆነችው ጆርዳን በርካታ የፍልስጤም ተወላጆች ይኖራሉ በአሜሪካው ፕሬዚደንት ጆ ባይደን እና በአረብ አገራት መሪዎች መካከል ጆርዳን ላይ ሊካሄድ ታቅዶ በኋላም የተሰረዘው ስብሰባ ግጭቱን ሊያቆም ይችል ነበር ሲሉ ተንታኞች በመናገር ላይ ናቸው

በመዲናዋ አማን ትናንት በእስራኤል ኤምባሲ ተሰባስበው ከነበሩት ሰልፈኞች ጋር የተጋጨው የጆርዳን ፖሊስ አባላት አብዛኞቹ ጉዳት ደርሶባቸዋል ተብሏል። በአረብ ምድር የጽዮናውያን ኤምባሲ ሊኖር አይችልም ሲሉ ተደምጠዋል ሰልፈኞቹ። በተመሳሳይ በግብጽ በሺ የሚቆጠሩ ሰልፈኞች በትናንትናው እለት ከጋዛ ጋር ያላቸውን አንድነት በመግለጽ ሰልፍ ወጥተዋል። ፍልስጤማውያንን የሚደግፍ ሰልፍ የሚጠሩ ከሆነ

በሚሊዮን የሚቆጠሩ ሰዎች ይወጣሉ ሲሉ የሀገሪቱ ፕሬዚደንት አብደልፈታህ አልሲሲ ተናግረዋል። በግብጽ ሰላማዊ ሰልፍ ክልክል ነው። በቱኒዚያም እንዲሁ በሺህ የሚቆጠሩ ሰዎች በፈረንሳይ ኤምባሲ ደጅ ላይ በመሰባሰብ ተቃውሞ አሰምተዋል። አድማጮቻችንና ተመልካቾቻችን በተለያዩ ዓለም ክፍሎች የተደረጉትን የተቃውሞ ሰልፎች በተመለከተ ከዜናው በኋላ በሚኖረን የቀጥታ ዘገባ ተጨማሪ ይኖረናል።

ይህ በእንዲህ እንዳለ አሜሪካ ከ2000 በላይ የሚሆኑ የሰራዊቷ አባላት በተጠንቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትር ሎይድ ኦስትን ትናንት ረቡዕ አስታውቀዋል። ፔንታጎን ለቪኦኤ እንደገለጸው ፕሬዚደንት ባይደን ወታደሮቹ እንዲንቀሳቀሱ ትዕዛዝ ካስተላለፉ አሜሪካ በመካከለኛው ምስራቅ ያላትን የአየር ኃይል የሕክምናና የአቅርቦት እንዲሁም የስለላ የቅኝትና የቁጥጥር መጠንና አቅም ታሳድጋለች።

አሜሪካ ወደ መካከለኛው ምስራቅ የላከችው ሌላ አንድ የአውሮፕላን ተሸካሚ መርከብ በጉዞ ላይ ይገኛል። በተጨማሪነት የተላከው ዩኤስኤስ ድዋይን አይዘናወር በምስራቅ ሜዲትሬኒያን በተጠንቅቅ ላይ ካለችው ዩኤስኤስ ጀራልድ ፎርድ ጋር ይገናኛል። ጀራልድ ፎርድ የስድስት ወር ግዳጇን ያጠናቀቀች ቢሆንም የመከላከያ ሚኒስትሩ ሎይድ ኦስትን ግዳጁን አራዝመዋል።

በእኒህ የኃይል ትንቅንቆችና ንቅናቄዎች አሜሪካ በቀጠናው ጡንቻዋን እያፍታታች እንደምትገኝ ተመልክተዋል። በሺ የሚቆጠሩና በምድርም በባህርም የሰለጠኑ ልዩ ወታደሮች በእስራኤል የውሃ ዳርቻ ይገኛሉ ተብሏል። እስራኤል ባቀደችው መሰረት በጋዛ ላይ የተቀናጀ የምድር ወረራ የምትፈጽም ከሆነ ሄዝቦላ ውጊያውን እንደሚቀላቀል ስጋት በመኖሩ የአሜሪካ ተዋጊ ጄቶች ለመንደርደር ዝግጁ እንደሆኑ ተዘግቧል።

አሜሪካ አልሞ ተኳሽ መሳሪያዎችንና ጸረ ሚሳይል ተወንጫፊዎችን ለእስራኤል እንደሰጠችና ተጨማሪም እንደምትልክ የመከላከያ ባለሥልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኒጀርን ለቆ የወጣው የመጀመሪያው ዙር የፈረንሳይ ወታደሮች አጀብ ከዘጠኝ ቀናት በኋላ ቻድ መድረሱ ተነግሯል።

አጀቡ ካለምንም ችግር ቻድ መድረሱን የፈረንሳይ ጦር አስታውቋል። ወታደሮቹ ከቻድ ወደ ፈረንሳይ በአየር እንደሚጓዙ ታውቋል። በሰዓል ቀጠና የፈረንሳይ አጋር በነበረችው ኒጀር ፕሬዚዳንት መሐመድ ባዙም ባለፈው ሐምሌ በመፈንቅለ መንግሥት ከሥልጣን ከተወገዱ በኋላ ሁንታው የፈረንሳይ ጦር አገሪቱን ለቆ እንዲወጣ ትዕዛዝ አስተላልፎ ነበር። እርምጃው ፈረንሳይ በአካባቢው ያላት ተጽዕኖ እንዲያከትም አድርገዋል ተብሏል።

የፈረንሳይ ጦር ወታደራዊ መሳሪያዎቹን በምድር በቻድ በማድረግ ወደ ካሜሩን ማሻገር እንደሚጠበቅበት ይህም 3000 ኪሎ ሜትር ርቀት ሲኖረው አካባቢው የጂሃዲስት ቡድኖች የሚንቀሳቀሱበት እንደሆነ ታውቋል። ከአልቃይዳ ጋር ግንኙነት ያላቸውን እስላማዊ አክራሪ ቡድኖችን ለመፋለም በሚል ፈረንሳይ 1400 የሚሆኑ ወታደሮቿን በኒያሜ ና በምዕራብ ኒጀር አስፍራ ነበር።

የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በፒዮንግያንግ መገናኘታቸውን የሩሲያው የውጭ ጉዳይ ሚኒስቴር አስታውቋል። በአሜሪካ የሚመራው የምዕራቧ ዓለም ካምፕ የጠላትነትና ተንኳሽ ባህሪ ያለው በሚል ሁለቱ ሀገራት የበለጠ በመቀራረብ ላይ መሆናቸው ተዘግቧል። ትናንት ረቡዕ ፒዮንግያንግ የደረሱት ላቭሮቭ ሩሲያ በዩክሬን ላይ የወሰደችውን ወታደራዊ እርምጃ ሰሜን ኮሪያ መደገፏን አድንቀዋል።

መስኮብ ለሰሜን ኮሪያው መሪ ሙሉ ድጋፍና አንድነት እንዳላት ላቭሮቭ መግለጻቸው ታውቋል። የላቭሮቭ ጉብኝት ከዓለም ፖለቲካ ከተገለለችው ሰሜን ኮሪያ ጋር ያላቸውን ትብብር ያጠናከሩት ፕሬዚዳንት ቡድ ቭላዲሚር ፑቲን ለሚያደርጉት ጉብኝት መድረክ የሚያዘጋጅ ነው ተብሏል።

ልዩ ወታደራዊ ዘመቻ ብላ ለምትጠራው የዩክሬን ወረራ ሰሜን ኮሪያ የማያወላውል ድጋፍ በመስጠቷ ሩሲያ ትልቅ ግምት እንደምትሰጠ ያወሱት ላቭሮቭ በተመሳሳይ አገራቸውም ለሰሜን ኮሪያ ድጋፍና አንድነት እንዳላት መግለጻቸው ተጠቁሟል።

በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን በመጪው ዓመት በፈረንሳይ በሚዘጋጀው የኦሎምፒክ ጨዋታዎች ላይ የዓለም አቀፉ ኦሎምፒክ ኮሚቴ የሩሲያና የቤላሩስ አትሌቶች ካለ አገራቸው ሰንደቅ ዓላማ እንዳይወዳደሩ በማድረጉ የዘር መድሮ ፈጽመዋል ሲሉ ክስ አሰምተዋል። የኦሎምፒክ ኮሚቴው የሩሲያና የቤላሩስ አትሌቶች በውድድሩ ይሳተፉ እንደው ገና የመጨረሻውን ውሳኔ እንዳልሰጠ የኤኤፍፒ ዘገባ አመልክቷል። በውድድሩ ለመሳተፍ የአትሌቶቹ ብቃት ሳይሆን

የፖለቲካ ውሳኔ ጣልቃ ገብቷል ሲሉ ፑቲን ከሰዋል። ጨዋታዎቹ የፖለቲካ መጠቀሚያ ሆነዋል ያሉት ፑቲን የዘር መድሎ ተፈጽሟልም ሲሉ ከሰዋል። ፈረንሳይ የዩክሬንን ሉዓላዊነት ገፋለች በሚል ኮሚቴው ባለፈው ሳምንት የሩሲያን ኦሎምፒክ ኮሚቴ አግደዋል። ክብራትና ክብራት ለዜና የተመደበው ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ

ከዓለም ዙሪያ ለተሰባሰቡ ዜናዎች እንግዲህ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት

በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሀሙስ ምሽት መሰናዷችንን ነው። ስርጭታችንን አብራችሁ እንድትቆዩ እንድትሆኑ በመጋበዝ እንጠይቃችሁ። ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ዋና አዘጋጇ ጽሆን ግርማ አባየው ገበያ በዲጂታልና ወይብና እንዲሁም ማበራዊ ድረገጽ ፕሮዲሰራችን ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና

ድምፅ ቅንብሩን በማካሄድ አብረናችሁ አብራችሁ እንድትቆዩ እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር።

ኢትዮጵያ የሐማስን ጥቃት እንድታወግዝ እስራኤል በድጋሚ ጠየቀች። ኢትዮጵያ የሐማስን ጥቃት እንድታወግዝና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ በድጋሚ ጠይቋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱን በጽህፈት ቤታቸው ተቀብለው በወቅታዊ የእስራኤል ሐማስ ግጭት ዙሪያ ተወያይተዋል። ስለ ውይይቱ ለአሜሪካ ድምጽ ማብራሪያ የሰጡት በኢትዮጵያ የእስራኤል ምክትል አምባሳደር ቶመር

ባርላቪ ሐማስ የፈጸመውን ጥቃት ኢትዮጵያ በይፋ እንድታወቅስ በድጋሚ ጥሪ አቅርበናል ብለዋል። የአሜሪካ ድምፅ ከውጭ ጉዳይ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስቴሩ በማህበራዊ ድረገጹ ባጋራው መረጃ ውይይታቸው ለግጅት

ለግጭት ዘላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ እንደነበረ ያስታወቀ ሲሆን ስለ ውይይቱ ዝርዝር ይዘት ግን የገለጸው የለም ከእስራኤል ሀማስ ጦርነት ጋር በተያያዘ ኢትዮጵያ አቋሟን ሳትገልጽ የቀጠለችበት ምክንያትን አስመልክቶ የፖለቲካና የዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፈቃዱ ዳባ አስተያየት ሰጥተውናል ኬኔዲ አባተ ዝርዝር አለው

የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከኢትዮጵያ የእስራኤል አምባሳደር አለልኝ አድማሱና ልዑካቸው ጋር ትናንት ጥቅምት 7 ቀን 2016 ዓ ም ያደረጉትን ውይይት በተመለከተ ማብራሪያ የሰጡን በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ ስለ እስራኤል ሐማስ ጦርነት ወቅታዊ ጉዳይ ለአቶ ደመቀ መኮንን ገለጻ እንደተደረገ ተናግረዋል። ኢትዮጵያ በሐማስ የተፈጸመውን ጥቃት እንድታወግዝ በድጋሚ ጥያቄ ማቅረባቸውንም ገልጸዋል።

እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ሕዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በምናደርገው ጥረት ከጎናችን እንዲቆሙ ጠይቀናል። ይህ በተለያዩ አጋጣሚዎች ስንገልጸው የቆየነው አቋማችን ነው፤ አሁንም አቋማችን ሆኖ ይቀጥላል።

ኢትዮጵያ የሐማስን ጥቃት እንድታወግዝ እና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ ባለፈው ሳምንት በሰጠው መግለጫም መጠየቁ አይዘነጋም። በኢትዮጵያ የፊልስጤም ኤምባሲ ደግሞ ኢትዮጵያን በቀጥታ ባይጠቅስም እስራኤል በጋዛ እየፈጸመች ያለችውን ጥቃት ዓለም አቀፉ ማህበረሰብ ሊያወግዝ ይገባል ሲል ባለፈው ሳምንት ባወጣው መግለጫ ጠይቋል። ይሁን እንጂ የኢትዮጵያ መንግስት ለሁለቱ አገራት ግጭት ዘላቂ ልባት ሊያመጣ የሚችለው የሁለት ሀገራት አማራጭ መፍትሄን መተግበር እንደሆነ ያለውን እምነት ከመግለጽ ባለፈ

የአሁኑን ጦርነት በተመለከተ አቋሙን ከማንጸባረቅ ተቆጥቧል። በሐማስ ጥቃት ለተገደሉት ሰዎች በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ ማክሰኞ ዕለት በተካሄደው የመታሰቢያ ስነ ስርዓት ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን የሐዘን መግለጫ መልእክት ቢያስተላልፉም በግጭቱ ዙሪያ የኢትዮጵያን አቋም አላንጸባረቁም። የኢትዮጵያ መንግስት የሐዘን መልእክት ማስተላለፉን እንደሚያደንቁ የገለጹት ሚስተር ቶመር ባርላቪ፣ ነገር ግን ከዚህ ያለፈ እርምጃ እንጠብቃለን ብለዋል።

የውጭ ጉዳይ ሚኒስቴር አባላትና በሚኒስቴሩ የካቢኔ ኃላፊ በኤምባሲው የመታሰቢያ ዝግጅት ላይ መገኘታቸው ለእኛ በጣም ትርጉም አለው። የካቢኔ ኃላፊው ያስተላለፉት የሐዘን መልእክትም በጣም ትርጉም ያለው ነው። ነገር ግን ኢትዮጵያና ሁሉም ወዳጆቻችን የሐማስን ጥቃት በይፋ እንዲያወግዙ

እንደዚሁም ዜጎቻችንን ከሽብር ጥቃት በመከላከል እርምጃችን ከጎናችን እንዲቆሙ እንጠብቃለን። የትናንቱን የአቶ ደመቀና የአምባሳደር አለልኝን ውይይት በተመለከተ የአሜሪካ ድምፅ ከውጭ ጉዳይ ሚኒስቴር ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስቴሩ በማህበራዊ ድረገጹ ላይ ባጋራው አጭር መረጃ ውይይታቸው ለግጭቱ ዘላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ ነበር ብሏል። ኢትዮጵያ አቋሟን ሳትገልጽ የቀጠለችበትን ምክንያት በተመ

መለከተ አስተያየታቸውን የሰጡን የፖለቲካና ዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፍቃዱ ዳባ ጉዳዩ ውስብስብ እና ዓለምን የከፋፈለ በመሆኑ ኢትዮጵያን ጨምሮ ታዳጊ ሀገራት በፍርሀትና በጥንቃቄ ውስጥ መሆናቸውን ይገልጻሉ። ኢትዮጵያን ብቻ ሳይሆን ዓለምን የከፋፈለ ጉዳይ ነውና ሴንስቲቭ ነው።

ኢትዮጵያ እንግዲህ አንደኛ የአፍሪካ መቀመጫ ናት። ከዛም አልፎ ደግሞ ከአረብ ሀገሮችም በጣም ያለን ፕሮክሲሚቲ አለ እና ኢትዮጵያ እንግዲህ በጣም ዴሊኬት የሆነ ጉዳይ ነው እና ብዙ ሀገሮች እንግዲህ በተለይ ሶስተኛ ዓለም ሀገራት በጣም በጥንቃቄ በተሞላበት ምክንያቱም በተከፋፈለ ዓለም ውስጥ ዘሎ አቋም በውሰዱ እንግዲህ የራሱ

በጣም አስቸጋሪ ነው። አሜሪካኖች በአንድ በኩል አሉ፣ አረቦችም በራሃቸው ተከፋፍለዋል። ሌሎች ሰርድ ወርልድ ቻይናም፣ ራሻም፣ ሌሎችም ሀገራት የተለያየ አቋም ነው ወሰዱት እና በዚህ አይነት በጣም ደሊኬት በሆነ ጉዳይ ውስጥ ይህ የሀይል አስተላለፍ ነው የሚያመጣውና

ስራቻ ጥንቃቄ የተሞላበት አካሄድ ነው፣ በግሌ እና እንግዲህ የዓለም ፖለቲክስ በጣም እየተወሳሰበ ራለው እና አገሮች እየተጠባበቁ ነው። ማን ምን አቋም ወስዳል፣ ምን ያስከትላል የሚሉት ነገሮች ስላሉ ይመስለኛል። በግሌ አቋምን ሳይገልጹ ዝም ብሎ መቀጠሉ ምን ያክል ያስኬዳል? ሌላ መዘዝ ይዞ ሊመጣ አይችልም? እንዲያው እንደ ፖለቲካ ባለሙያ ይህን እንዴት ያዩታል?

የሀይል አስፈላለፍ ነው ምን አሁን አሜሪካ ያነች ስትጠቃ ቢዊዛ ሶራጌን ስታስ ነው ያሉት እና አሜሪካ በናይን ኢለቨን ጥቃት ጊዜ ማለት ነው ያለ ልክ ቡሽ እኮ

ወይ ከኛ ጋር ሆኑ ወይ ከጠላት ጋር ሆኑ ነው ያለው። ምርጫ የለውም። እንግዲህ አሜሪካ ከእሷ ጋር እንደተሰለፉት ወታደራዊ ድጋፍ፣ ሌሎችንም እንደዚሁ የዲፕሎማቲክ ማቴሪያል ሰፖርት አድርጋ ነበርና አሁን ያለው ሁኔታ እንግዲህ እስራኤል እንደ አሜሪካ አያል መንግስት አይደለችም። ሪጂናል ፓወር ናት። አንደኛ አረብ ሊግ

ከአፍሪካ ህብረት ጋር ትራዲሽናል ናናላንድ የሆኑ ሀገር ሶስተኛ የዓለም ሀገራት ስለሆኑ በሚወስዱ ተቋም ላይ በጣም ጥንቃቄ በተሞላበት መንገድ የሚሄዱ ይመስለኛል። አውሮፓ ሀገራትን በጀመራት ዲናውንስ ያደረጉት በአሁኑ ሰዓት የተለሳለፈ ባህሪ ያሳዩን ያሉት እና ተለያሁን ጋዛ ላይ እየደረሰ ካለው ሁኔታ አንጻር የበለሳለስ አለም አቀፍ ህግ መጠበቅ አለበት ወደምን አይነት ነገር ነው።

የኃይል አስተላለፉ ከብድ ነገር ነው። ምክንያቱም ከአሁን በኋላ የሚከተለው ምንድን ነው የሚለው ብዙ ሀገሮች በጉጉት እና ጥንቃቄ በተሞላበት መልክ ነው እየተመለከቱ ያሉት።

ሐማስ መስከረም 26 ማለዳ በእስራኤል በፈጸመው ድንገተኛ ጥቃት 1400 ሰዎች ሲገደሉ ይህን ተከትሎ እስራኤል በጋዛ መጠነ ሰፊ ጥቃት እየፈጸመች ነው። በዚህም ቢያንስ 3700 ሰዎች መገደላቸው ተነግሯል። እስራኤል በሰሜን ጋዛ የሚገኙ 1.1 ሚሊዮን የሚሆኑ ሰዎች ወደ ደቡባዊው የጋዛ ክፍል እንዲዛወሩ ካሳሰበች በኋላ በመቶ ሺዎች የሚቆጠሩ መዛወራቸውም ታውቋል። ይህም በከበባ ውስጥ በሚገኘው ጋዛ ያለውን ቀውስ እያባባሰው መሆ

መሆኑን የተባበሩት መንግስታት አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በግብፅ በኩል ወደ ጋዛ ሰብአዊ እርዳታ እንዲገባ እስራኤል መስማማቷን ቢገልጹም እርዳታ የጫኑ በመቶዎች የሚቆጠሩ ተሽከርካሪዎች በድንበር ላይ ቆመው የይለፍ ፈቃድ እየጠበቁ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችን ነው። ስርጭታችን ይቀጥላል። የትንታኔውን መጽሔት እናልፋለን።

የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በትላንቱ የመካከለኛው ምስራቅ ጉዟቸው ከወጠኗቸው ግቦች አንዱ በጋዛ ሰርጥ ላለው ሰብአዊ ቀውስ እልባት ማፈላለግ ነው። ባይደን ትላንት እስራኤልን የጎበኙት ጋዛ ለአምስት መቶ ሰዎች እልቂት ምክንያት በሆነው የአንድ ሆስፒታል ላይ ፍንዳታ እየታመሰች ባለችበት ሁኔታ ውስጥ ነው። ሊንዳ ግሪስቲን ከኢየሩሳሌም ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።

የዩናይት ስቴትሱ ፕሬዚዳንት ባይደን ለአይሁዳዊቱ ሀገርና መሪዎች ያላቸውን ድጋፍ ለማሳየት ወደ አካባቢው ያደረጉትን ጉዞ በታላቅ ሁኔታ መቀበሏን ይፋ አድርጋለች።

ባይደን ከእስራኤል ባለስልጣናት ጋር ተገናኝተው ከተነጋገሩም በኋላ ከሐማስ ጥቃት ከተረፉ ወገኖችና ከአደጋ ጊዜ ሰራተኞች ጋር ቆይታ አድርገዋል። ባይደን እስራኤል ከመግባታቸው ጥቂት ሰዓታት ቀደም ብሎ ነው በብዙ መቶዎች የሚቆጠሩ ፍልስጤማውያን የተገደሉበት ሚሳኤል ማዕከላዊ ጋዛ የሚገኘውን የአልአህሊ ሆስፒታል የመታው።

የሐማስ ባለሥልጣናት እስራኤልን ሲወነጅሉ በሺዎች የሚቆጠሩ ፍልስጤማውያን በዌስት ባንክ ለተቃውሞ አደባባይ ወጥተዋል። አንዳንዶችም የፍልስጤም የጸጥታ ኃይሎች ባስለቃስ ጭስ ሊበትኗቸው በሞከሩበት ወቅት ድንጋይ ሲወረውሩ ታይተዋል። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃጋሪ ሲናገሩም በጉዳዩ አገራቸውን እንደሌለችበት ገልጸው ለኃላፊነቱም ታጣቂዎቹን ተጠያቂ አድርገዋል። ሃሊ ልማሃዳኒ ሆስፒታል

በጋዛ አልአህሊ ማማዳኒ ሆስፒታል ላይ የደረሰው ፍንዳታ እስላማዊ ጅሃድ ሊያስወነጭፍ የሞከረው ሚሳኤል በአግባቡ ሳይተኮስ በመቅረቱ የተከሰተ ነው። ይህ በእንዲህ እንዳለም ከአሁን ቀደም ታይቶ የማያውቅ የተባለውን ድጋፋቸውን ለእስራኤል ለመስጠት ቃል የገቡት ፕሬዚዳንት ባይደን በአንጻሩም

በጋዛ እየተባባሰ በመጣው የሰብአዊ ቀውስ ያደረባቸውን ስጋት ገልጠዋል። በሌላ በኩል እስራኤል ሐማስ ቁጥራቸው ሁለት መቶ የሚደርሱ እስራኤላውያንን አግቶ የሚገኝባት ጋዛ የምታገኘውን የኤሌክትሪክ የነዳጅና የምግብ አቅርቦቶች እንዲቋረጥ አድርጋለች። ሁለት ነጥብ ሁለት ሚሊዮን ለሚጠጋው የጋዛ ነዋሪ የታለመ ዓለም አቀፍ እርዳታ የጫኑ ተሽከርካሪዎች ግብጽን በሚያዋስነውና ጦርነቱ ከተጀመረበት ጊዜ አንስቶም

ተዘግቶ በቆየው የራፋ መተላለፊያ ለመግባት ተሰልፈው በመጠባበቅ ላይ ናቸው። ባይደን ከባለሥልጣናቱ ጋር ባደረጉት ቆይታም ከግብፅ ወደ ጋዛ እርዳታ እንዲገባ እስራኤል እንድትስማማ ማድረግ ችለዋል። ሆኖም የእስራኤል ታጋቾች እስኪፈቱ ድረስ እስራኤል ከግዛቷ ወደ ጋዛ እርዳታ እንዲተላለፍ ግን የማትፈቅድ መሆኗን የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት አመልክተዋል። ጋዛ ና

አሁን በጋዛ የሚያስፈልገው አፋጣኝ እርዳታ የሚደርስበትን መንገድ ማሳካት ነው። በራፋህ ያለው መተላለፊያ በተቻለ ፍጥነት መከፈት አለበት። ከፍተኛ የነዳጅ፣ የውሃ፣ የምግብና የመድኃኒት እንዲሁም የሕክምና አቅርቦቶች ፍላጎት አለ። የእርዳታ ቁሳቁሶቹ ዝግጁ ሆነው ድንበር ላይ የሚደርሱበትን መንገድ ለማመቻቸት በመጠባበቅ ላይ ናቸው።

በሌላ በኩል ቁጥራቸው አንድ ሚሊዮን የሚበልጡ ፍልስጤማውያን ለደህንነታቸው ሲሉ ሰሜናዊ ጋዛ ለቀው ወደ ደቡብ እንዲሄዱ እስራኤል አዛለች። ጋዛ ውስጥ በሚንቀሳቀሰው የብሪታንያው የበጎ አድራጎት ድርጅት ኦክስፋም የሚሰሩት ፊዳ አልአራጅን ጨምሮ እስካሁን ቁጥሩ ግማሽ ሚሊዮን የሚጠጋ ሕዝብ ይህን ማሳካቱም ተመልክቷል።

ባለቤታቸውን አምስቱ ልጆቻቸውንና የባለቤታቸውን እናት ጨምሮ ጦርነቱ ከተጀመረበት ጊዜ አንስቶ ለሶስት ጊዜያት ወደ ተለያዩ አካባቢዎች ለማዛወር መገደዳቸውንና አሁንም ግብፅን ከሚያዋስነው ድንበር አቅራቢያ ራፋህ አካባቢ እንደሚገኙ ይናገራሉ።

በዋናነት በተለይም በሕፃናቱና በባለቤቴ እናት የተነሳ ከለላ ፍለጋ ላይ እንገኛለን። የባለቤቴ እናት በደንብ መራመድና መሮጥ አይችሉም። እናም ከአደጋ ለመዳን የምንችልበትን መንገድ እየፈለግን ነው። ከአደጋ መዳን ብሎ ነገር በአሁኑ ወቅት በመላው ጋዛ ሰርጥ መኖሩን ብጠራጠርም

ጦርነቱ ከተጀመረበት ጊዜ አንስቶም ከሶስት ሺህ በላይ ሰዎች መገደላቸውን የፍልስጤም ጤና ጥበቃ ባለሥልጣን መስሪያ ቤትና ጋዛ የሚገኘው የዓለሙ ጤና ድርጅት ጽህፈት ቤት አስታውቀዋል። ከእነኚህም መካከል አንድ ሺህ አምስት መቶ የሚሆኑት ሴቶችና ህጻናት መሆናቸው ተመልክቷል። በሆስፒታሉ ላይ የደረሰውን ፍንዳታ ተከትሎም የሟቾችና የቆሰሉ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል።

የአክስቴ ልጅ ቤተሰቡ በሙሉ ከመኖሪያ ቤት ውስጥ ሳለ በቦምብ በመመታቱ ወላጅ እናቱ፣ ባለቤቱና አምስት ልጆቹ እንዳሉ ተፈጁበት። ይህ የሆነው ጦርነቱ በተጀመረ ሶስተኛው ቀን በደረሰ የአየር ድብደባ ነው። ልጆቹ ትልቁ የ13 ዓመት ሲሆን ታናሽየው ደግሞ የሁለት ዓመት ጨቅላ ነው። አካላቸው በቦንቡ ተበታተነ። የሚቀበር እንኳን የሰውነት ክፍል አልነበረም። ግጭቱ እየተባባሰ በመምጣቱና የእስራኤል የእግረኛ ጦር ዘመቻውን ይጀምራል እየተባለ ባለበት

እርሳቸውንና ቤተሰባቸውን ጨምሮ በጋዛ የሚገኙ ፍልስጤማውያን ሕይወት ይበልጥ ለከፋ ሁኔታ ይዳረጋል የሚል ስጋት እንዳላቸው አላራጅ ተናግረዋል።

አድማጭ ተመልካቾቻችን ዝግጅታችን ይቀጥላል። አሁን ደግሞ የምናልፈው ሀብታሙ ስዩም በዚህ በዩናይትድ ስቴትስ አበይት ሆነው ከዋሉ ርዕሰ ጉዳዮች መካከል አንድ ሁለቱን ወደሚያጋራበት መሰናዶ ነው። ሀብታሙ ስዩም በአሁኑ ሰዓት ከአሜሪካ የህግ መወሰኛ ምክር ቤት ኮንግረስ ህንጻ እጅግም ሳይርቅ ይገኛል። ጤና ስጥልኝ ሀብታሙ፣ እንዴት ዋልክ?

እንግዲህ ሀብታሙ፣ በትላንትና እለት በምክር ቤት ውስጥ ተደርገው የነበሩ የተቃውሞ ሰልፎች ነበሩ። እስቲ ምን አይነት ይዘት ነበራቸው? ስለ ነሱ ብታጋራ ነው።

ኤደን ትክክል ነሽ። በትናንትናው እለት አይሁዳውያን አሜሪካውያን በአሜሪካ የሕግ መወሰኛ ምክር ቤት ወይም ኮንግረስ ቅጽር ውስጥ በመግባት የተቃውሞ ድምፃቸውን አሰምተዋል። የተቃውሞ ድምፃቸውን ያሰሙበት ዋነኛ ምክንያት ደግሞ በሐማስ ና በእስራኤል መካከል በቀጠለው ጦርነት ውስጥ በሰላማዊ ሰዎች ላይ እየደረሱ ያሉ ጥፋቶችን ለመቃወም ና የዩናይትድ ስቴትስ መንግስት በአሁኑ ጊዜ የተኩስ አቁም ስምምነት ይደረስ ዘንድ የራሱን ጫና የራሱን ውሳኔ ያስተላለፍ ዘንድ ለመጠየቅ ነበረ ወደ አምስት መቶ የሚጠጉ

ተቃዋሚ ሰልፈኞች ነበሩ በትናንትናው ሰልፍ ላይ ተሳታፊ የነበሩት። ነገር ግን እነዚህ ሰልፈኞች ለመሰለፊያ ቦታ ከተፈቀደው ቅጽር በማለፍ በውስጥ እልፍኝ ወይንም ደግሞ በ

እዚያ ሀገር አነጋገር ሮታንዳ ውስጥ ገብተው ተቃውሟቸውን ሲያሰሙ በመገኘታቸው ከአምስት መቶ ዎቹ መካከል ወደ ሶስት መቶ የሚጠጉት ያክል በቁጥጥር ስር እንደዋሉ የካፒታል ፖሊስ ይፋ አድርጓል። ካፒታል ፖሊስ ባልተፈቀደ ቦታ የተቃውሞ ሰልፋቸውን ያሰሙ ሰዎች ስፍራውን እንዲለቁ በተደጋጋሚ ቢጠይቅም አዎንታዊ መልስ ባለማግኘቱ ምክንያት እነዚህን ሰዎች በቁጥጥር ስር እንዳዋለ ተናግረዋል። ሰልፈኞቹ ቀደም ብዬ ከገለጽኳቸው ሀሳቦች በተጨማሪ በእኛ ስም

ጋዛ የሚደረግን ጥፋት እንቃወማለን የሚል ይዘት ያላቸውን የተቃውሞ ድምጾች አሰምተዋል። ትናንት ላይ የነበረው የተቃውሞ ሰልፍና ዋና ዋና ነጥቦች ይህን ይመስላሉ። ኤደን ሀብታሙ፣ እንግዲህ በአንተ ሀሳብ ላይ ለማከል ያህል በዚህ በዩናይትድ ስቴትስ የሚገኙ አንዳንድ ሴኔተሮችና የምክር ቤት አባሎች ፕሬዚዳንት ባይደን ይህን ነገር እንደሚቃወሙ ወይም ደግሞ

ጥቃቱ የደረሰው በሌላኛው አካል ነው ብለው ቢናገሩም እስካሁን ድረስ ግን በለሃማስ ወይም ደግሞ በፍልስጤም ላይ የተከሰተው ነገር የእስራኤል ጥፋት ነው ብለው እንደሚያምኑ በኤክስ በተሰኘው ቀድሞ ትዊተር በሚሰኘው ድረገጽ ላይ ሲናገሩ ተስተውሏል። እስቲ እንግዲህ ሌላ ወደ ሌላ ጉዳይ ደግሞ እንለፍ። ዛሬ እስከዛሬ ድረስ

ምክር ቤቱ አፈ ጉባኤ አላገኘም እና የአፈ ጉባኤውን ስፍራ ለመሙላት የሚደረገው ጥረት ምን ላይ እንደደረሰ የሚታወቁ ነገሮች ካሉ ብትነግረን። ለአድማጮቻችን ለማስታወስ ያክል የዚህ የዩናይትድ ስቴትስ የምክር ቤቱ አፈ ጉባኤ ከአፈ ጉባኤ አልባ የሆነበትንም ምክንያትም ጨምረ ብታስረዳን ኤደን።

የአሜሪካ የሕግ መወሰኛ ምክር ቤት አፈ ጉባኤ አልባ ከሆነ ዛሬ አስራ አምስተኛ ቀኑን ከሀያ ሰዓት ሞልቶታል ወይም ደፍኖታል ማለት ይቻላል። የሆነበት ዋነኛ ምክንያት ደግሞ አፈ ጉባኤውን የመረጣቸው የሪፐብሊካን ፓርቲ በራሱ ተነሳሽነት የሚፈለግባቸውን ኃላፊነት እየተወጡ አይደለም በሚል አፈ ጉባኤውን ከስልጣን ስላስወገደ ነው። እንግዲህ የቀድሞው አፈ ጉባኤ ያስወረዳቸው ከአስራ አምስት ቀናት በኋላ ነበረ ኬቪን ማካርቲ ይባላሉ። የእሳቸውን ቦታ

እንዲሞሉ ወይንም ደግሞ እንዲይዙ በእጩነት የቀረቡ ሌላ ጂም ጆርደን የተባሉ ከኦሃዮ ግዛት የመጡ የህዝብ ተወካይ አሉ። እሳቸውን ላይ ድምጽ እየተሰጠ ነበረ። እሳቸው ይህንን ኃላፊነት ለመያዝ ታዲያ

ማግኘት የሚጠበቅባቸው የደጋፊዎቹ ቁጥር አለ ሁለት መቶ አስራ ስምንት ያክል እስካሁን ድረስ በተደረጉት ሁለት ስብሰባዎችና ሁለት የምርጫ ሂደቶች ግን ማግኘት የቻሉት በመጀመሪያው ሁለት መቶ በሁለተኛው ደግሞ ጭራሹኑ ከሁለት መቶ ወርዶ መቶ ዘጠና ዘጠኝ በመሆኑ የአፈጉባኤነቱን ኃላፊነት ለመረከብ አልቻሉም ስለዚህ አስፈላጊው የሁለት መቶ አስራ ስምንት ድምጽ እስኪገኝ ድረስ ተደጋጋሚ ምርጫ ይደረጋል ምርጫው በስኬት እስካልተጠናቀቀ ድረስ ለብዙ ጊዜያትም ሊፈጅ ይችላል የአሜሪካ የህግ መወሰኛ ምክር ቤት

አፈ ጉባኤ አይኖረውም ማለት ነው። በዚህ ምክንያት ነው ከጥቂት ቀናት በኋላ ሌላ ዙር የምርጫ አሰጣጥ ሂደት ይቀጥላል ተብሎ ይጠበቃል። እንግዲህ ይሄ ጉዳይ እየተራዘመ በሄደ ቁጥር የሚያስከትላቸው የራሳቸው የራሱ የሆነ ክፍተቶችና ጉዳቶች ይኖሩታል። እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። እስከዛው ድረስ እንግዲህ ሀብታሙ፣ ስለነበረን ቆይታ አመሰግናለሁ።

እኔም አመሰግናለሁ ይልን። መልካም ምሽት የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ወደ ተከታይ ዘገባ እንሻገራለን።

በጦርነቱ የተጎዱ ዩክሬናውያን ቤተሰቦች አገግመው ወደ ሀገራቸው እየተመለሱ ነው። በቀጠለው የሩሲያ የዩክሬን ጦርነት ክፉኛ በመጎዳት በውጭ ሀገር የሕክምና እርዳታ ያገኙ ዩክሬናውያን ወደ ሀገራቸው መመለስ ይዘዋል። ያና ስቴፓንኮና እናቷ ከአንድ ዓመት የሕክምና ክትትል ከጉዳታቸው እንዲያገግሙ ከተደረጉ በኋላ ሊቪቭ ተመልሰው መኖር ጀምረዋል። ኦሜላንድ ኦስቻልድያክ የላከውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።

ሊቪቭ ዩክሬን ውስጥ ለምትኖረው የ12 ዓመቷ ታዳጊ ያና ስቴፓኔንኮ የዛሬው የትምህርት መርሃ ግብር የለመደችው አይነት ነው። አልጀብራ፣ ጂኦሜትሪ እና የዓለም ሥነ ጽሑፍ ትምህርት ክፍለ ጊዜያት ናቸው በተከታታይ የሚመጡት። የተለወጠ ነገር ቢኖር ታዲያ በመልካም ዜናነት የምታየው ባለፈው ዓመት ያሳለፈችውን የመሰለ በጭንቀት የተመላ ርብሽ ያለ ሁኔታ በእፎይታ ስሜት መተካቱ ነው።

ሩሲያ ባስወነጨፈችው ሚሳኤል ጥቃት ሁለት እግሮቿን ያጣችው ያና ወደ ዩናይትድ ስቴትስ ተወስዳ ሕክምና ከተደረገላት በኋላ ዳግም ቆማ መራመድ ችላለች። መጀመሪያ ላይ በተሽከርካሪ ወንበሯ አማካኝነት ነበር የምትንቀሳቀሰው። ከዚያም መርኩዝ ቢጤ የተጠቀመች፣ በመጨረሻም ሚዛኗን መጠበቅ እንደቻለች ያለ ድጋፍ መራመድ ቀስ በቀስ ተማረች።

ባለፈው ዓመት አብዛኛውን ጊዜ አሳልፍ የነበረው ተኝቼ ስለነበር ብርቱ ስጋት አድሮብኝ ነበር። በቅጡ መቀመጥ እንኳን ይከብደኝ ነበር። አንድ ቀን ፒተርን አነጋገርኩት። እርሱም ያለምንም ድጋፍ ተነስቼ እንደምቆምና መልሼ መራመድ እንደምችልም ነገረኝ። ያና ፒተር ስትል በስም ጠርታ ያወሳችው ሳንዲያጎ ካሊፎርኒያ፣ ውስጥ የሚገኘውን የሰው ሰራሽ አካላት ሕክምና ክሊኒክ የሚመራውን ፒተር ሃርሽን ነው።

ፒተር እና ቡድኑ ታዳጊዋን ያናንና የግራ እግሯን ያጣችውን ወላጅ እናቷን ናታሊያ ስቴፓኒንኮን አክመዋል። ሁለቱ እናትና ልጅ አንድ ላይ ሆነው ዳግም ቆሙ፣ መራመድን ተማሩ። ከሶስት ወር በላይ በዊልቸር እየተረዳ ስትንቀሳቀስ ቆይተ ስተነስተ በምትቆምበት ጊዜ በሁለት እግሮች ስትራመድ የነበረበትን ጊዜ ታስታውሳለህ።

ምን ያህል ቀላል እንደነበር ሁሉ ትዝ ይልሃል። እናም አሁን ልክ እንደ ትንሽ ልጅ ዳግም ቆሞ ለመሄድ የመጀመሪያውን እርምጃ ለመራመድ፣ እንደምንም እግርህን ታነሳለህ። በጣም ከባድ ነበር። ሩሲያ ዩክሬንን በወረረችበት ወቅት የስቴፓኒንኮ ቤተሰብ በዩክሬኗ ኒውዮርክ ነበር የሚኖሩት። እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 8 2022 ጦርነቱን በመሸሽ ከካራማቶርስክ ባቡር ጣቢያ የሚሳፈሩበትን ባቡር በመጠባበቅ ላይ ነበሩ።

የሩሲያ ሚሳይል ጣቢያውን መጥቶ 52 ጎልማሶችንና ሰባት ልጆችን በገደለበት ወቅት በስፔናዊው የፎቶግራፍ ባለሙያ ኤሚሊዮ ሞሬናቲ የተነሳው የያና ፎቶግራፍም የጦርነቱ ገጽታ ማሳያ ምስል ሆነ። ዶክተር ዲሚትሮ እቅፍ አድርጎ ተሸክሞ ወሰደኝ። ይህም የሆነው እግሬ ላይ ያለውን የቁስል ማከሚያ ጨርቅ ከለወጠልኝ በኋላ ነው።

ያናና እናቷ ናታሊያ ዩናይትድ ስቴትስ ውስጥ የሕክምና ክትትል በማድረግና በማገገም ላይ በነበሩበት ወቅት ከሳንዲየጎ ወጣ ብላ በምትገኝ ኢንሰንዲስ በተባለች አነስተኛ ከተማ ውስጥ ይኖሩ ነበር። እዚያም ነው እንግዲህ ያና እንደገና ብስክሌት መንዳት መማር የጀመረችው። ያኔ ለመጀመሪያ ጊዜ ብስክሌት ላይ መውጣት እንደቻለች በእጅጉ ነው የተደሰጥኩ።

በጣም ነው የኮራው። ባት ተስፋ አልቆረጠችም። እንደምታሳካው ታውቅ ነበር። በጣም ጠንካራ ልጅ ናት። ፒተር አሜሪካ ውስጥ ልዩ መሮጫ ሰራልኝ። አሁን በደንብ መራመድ እችላለሁ፣ እናም በመጠኑም መሮጥ እችላለሁ።

ያና ወደ ዩክሬን ከተመለሰች በኋላም ሌቪቭ ውስጥ ለበጎ አድራጎት ድርጅት መርጃ በተዘጋጀ የሰባ ሜትር ሩጫ ላይ ተሳትፋለች። ያልተሰበረው ለተባለው የመልሶ ማቋቋሚያ ማዕከል የበጎ ፍቃድ አምባሳደር በመሆንም ለሕክምና ቁሳቁሶች መግዣ የሚውል ገንዘብ ለማሰባሰብ በሚደረጉ ጥረቶች በመሳተፍ ታግዛለች። ጦርነቱ ከተጀመረበት ጊዜ አንስቶም ሐኪሞች በአገር ውስጥ

ቀደም ሲል ያልነበራቸውን የሰው ሰራሽ አካል መስሪያ ቴክኖሎጂ በመጠቀም ካሁን ቀደም ማድረግ ያልቻሉትን በተለይ ጉዳት የደረሰባቸውን ሕጻናት መርዳት ተምረዋል። በዚህ መሰሉ ቴክኖሎጂም በዩናይት ስቴትስ የታከመችው ያና የአካል ጉዳት ከደረሰም በኋላ መልሶ መቋቋም እንደሚቻል ማሳያ ግልጽ ምሳሌ ነች።

የኬንያ ስታቲስቲክስ ቢሮ እንዳስታወቀው ቻይና ከ20 በመቶ በላይ የሚሆነውን የገቢ ንግድ ወደ ሀገሪቱ በማስገባት ብቸኛዋ ቀዳሚ ሀገር ነች። ብዙ የሀገር ውስጥ አምራቾች ከቻይና ወደ ሀገር ውስጥ የሚገቡ ምርቶች ዋነኛ ገቢያቸውን እየጎዳባቸው መሆኑንም ይናገራሉ። ጁማ መጃንጋ ከኬንያ ያደረሰን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።

በናይሮቢ የሚገኘው የካሙኩንጂ ገበያ ከቻይና በገቡ ሸቀጦች የተሞላ ነው። ክሪስቲን ኒጀሪ እዚያ ገበያ ውስጥ ነጋዴ ሲሆኑ የናይሮቢ አስመጪ ነጋዴዎች ማህበር ባለስልጣን ናቸው። የቻይና ምርቶች በጣም የሚንቀሳቀሱት ዋጋቸው ዝቅተኛ በመሆናቸው ነው ይላሉ።

ከቻይና የመጡትንና የሀገር ውስጥ ምርቶችን ዋጋ ስታወዳድሩ ከቻይና ወደ ሀገር ውስጥ የሚገቡት ምርቶች ርካሽ ናቸው። ስለዚህ እኔ እንደ ነጋዴ ሸጬ የተወሰነ ትርፍ ማግኘት እንድችል ርካሽ ዋጋ ያለው የት ነው ብዬ ነው የምፈልገው። ሙሴ ዋቺራ የኒጄሪ ደንበኛ ናቸው። ኒጄሪ የተናገሩትን ያረጋግጣሉ። የኬንያ ምርቶች ለእኛ እጅግ ውድ ናቸው። አንዳንድ ጊዜ አማራጭ ከሌለ እንገዛቸዋለን።

ነገር ግን በጣም ውድ ነው። የቻይናን ምርቶች እንመርጣለን። በዚህ ዓመት መግቢያ ላይ ትናንሽ ነጋዴዎች ከቻይና የሚመጡ ዕቃዎችን ከሚያስመጡ ተፎካካሪዎቻቸው ጋር ፍትሐዊ ያልሆነ ውድድር መኖሩን በመግለጽ ተቃውሟቸውን በሰላማዊ ሰልፍ አሰምተዋል።

ኒጄሪ የቻይና ነጋዴዎች ወደ እነሱ ገበያ ወርደው እየገቡ መሆኑን ይናገራሉ። አምራቾቹ ከቻይና መጥተው ምርቶቻቸውን እዚህ ኬንያ ውስጥ መሸጥ ከጀመሩ እኛ ኬንያውያን ነጋዴዎች ከገቢያው ተገፍተን እንወጣለን ማለት ነው። ከኬንያ የገቢ ምርቶች 20.5 በመቶ ድርሻ ያላት ቻይና ብቸኛዋ ግንባር ቀደም ሆና መቀጠሏ የአገሪቷ ስታስቲክስ ቢሮ አመልክተዋል።

የኬንያ አምራቾች እንደሚናገሩት ከፍተኛ መጠን ያላቸው ከውጭ የሚገቡ ምርቶች የአገር ውስጥ ኢንዱስትሪዎችን እያፈኑ ነው። መንግሥት የማምረት ወጪን ለመቀነስ የግብር ቅነሳን ጨምሮ ንግዶቻቸውን የሚጠብቅ እርምጃዎችን እንዲወስድ ይፈልጋሉ። አንቶኒ ሙዋንጊ የኬንያ አምራቾች ማህበር ዋና ስራ አስፈጻሚ ናቸው።

እኛ በምናደርገው ነገር ውስጥ ጣልቃ የሚገቡ ብዙ ተቆጣጣሪ ኤጀንሲዎችና የመንግሥት ተቋማት አሉ። በመካከላቸው ቅንጅት ያለ መሆኑን እንዴት ማረጋገጥ እንችላለን? መደራረብ አለመኖሩን የምናረጋግጠው እንዴት ነው? ፓርላማውና እየወጡ ያሉ ህጎች፣ እየወጡ ያሉ ፖሊሲዎች ምርትን ለማሳደግ እንጂ ወደ አገር የሚገቡ የገቢ ምርቶችንና ፍጆታዎችን ለማበረታታት አለመሆኑን እንዴት ማረጋገጥ እንችላለን?

በኬንያ ገበያ መናኛና ርካሽ በሆኑ የቻይና ምርቶች ጥራት ላይ ብዙ ጥያቄዎች ሲነሱ ቆይተዋል። ምንም እንኳ በአሁኑ ጊዜ ርካሽና መናኛ የቻይና ምርቶች ተትረፍርፈው ቢገኙም በሚቀጥሉት 25 ዓመታት አፍሪካ በሁሉም አይነት የማኒፋክቸሪንግ ምርቶች ግንባር ቀደም ትሆናለች ይላሉ ሙዋንጊ። አፍሪካ ትልቁ የሰው ኃይል ይኖራታል።

አፍሪካ በሐሩር ክልል ውስጥ ናት። ስለዚህ የፀሐይ ኃይል ለማግኘት እድሉ አለን። አፍሪካ እንደ ወንዝ ያሉ የታዳሽ ኃይል ምንጮችም አሏት። ወደ ኮንጎ ወንዝና ሌሎች የመሳሰሉ ዘንድ ብትሄዱ እነዚህ ይገኛሉ። አፍሪካ አምሳ ከመቶ የሚታረስ መሬትም ይኖራታል። ስለዚህ መጪው ወደፊት አፍሪካ ውስጥ ነው።

ይሁን እንጂ ግን ሙዋንጊ፣ የአፍሪካ ሀገራት እንደ ቻይና ካሉ ዓለም አቀፍ ግዙፍ ኩባንያዎች ጋር ለመወዳደር እና የዓለም አምራቾች ወይም የማኒፋክቸሪንግ ማዕከል እንዲሆኑ የማምረቻ ቦታቸውን ማዘመንና ማሻሻል ይኖርባቸዋል ይላሉ።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። የመጀመሪያው ምዕራፋችንን አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን።

ቻይና ሶስት አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው የመቀነትና መንገድ መገናኛ ተነሳሽነት ቤልት ኤንድ ሮድ ኢኒሽቲቭ አስረኛ ዓመቱን አስቆጥሯል። ፕሮጀክቱን አስመልክቶ የሀገራት መሪዎች ፎረም በቤይጂንግ ሲካሄድ ባለፉት አስር ዓመታት ሀገራት ተነሳሽነቱን መሰረት አድርጎ ያገኙት የፋይናንስ ብድር በእርግጥ እድል ነው ወይስ ዕዳ የሚለው ጉዳይ

ትኩረትን ስቧል የአሜሪካ ድምፅም የፕሮጀክቱ ተነሳሽነት ለኢትዮጵያ ምን አመጣላት በረከት ወይስ መዓትን በሚል ከጉዳዩ ጋር በተያያዘ ጥናት ያደረጉ ባለሙያና ምሁርን አነጋግሯል አስማማው አየነው እንደሚከተለው አሰናቾታል የመቀነትና መንገድ ማገናኛ ተነሳሽነት ወይም ቤልት ኤንድ ሮድ ኢኒሼቲቭ ቻይና ከአስር ዓመት በፊት

ዓለም አቀፋዊ ተጽዕኖዋን ለማግዘፍ በማለም ሦስት አጉራትን በመሠረተ ልማት ለማስተሳሰር የወጠነችው እጅግ ግዙፍ የትስስር ፕሮጀክት ነው። የፕሮጀክቱ ተነሳሽነት እንደ ኢትዮጵያ ላሉ አገራት የመሠረተ ልማት ጉድለቶቻቸውን ለማሟላት ብድር እንዲያገኙ እድልን ያመቻቸ ነው። ታዲያ ከሰሞኑ የአገራት መሪዎች የተሳተፉበት ፎረም በቤጂንግ ሲካሄድ ባለፉት አስር ዓመታት ሀገራት በኢኒሽቲቭ መነሻነት ያገኙት የፋይናንስ ብድር በእርግጥም እድልን ወይ ስዳን ያመጣላቸው የሚለው ጉዳይ ትኩረትን ስቧል።

የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት ፕሮፌሰር አለማየሁ ገዳ ከሰሞኑ ለአሜሪካ ድምፅ ባልደረባ ኬኔዲ አባተ በተመሳሳይ ጉዳይ ላይ በሰጡት አስተያየት እንደ ኢትዮጵያ ያሉ ሀገራት ለመሠረተ ልማት ግንባታና ዝርጋታ የሚውሉ ብድሮችን ሲስማሙ በከፍተኛ ወለድ እንደሆነ ጠቅሰው፣ አሁን ላይ ለከፍተኛ ዕዳ ተዳርገዋል ይላሉ። ሲደራደሩ በደንብ ተደራድረዋል ወይ? ሲጀመር ወለዱ በመክፈያ ጊዜው ምን እንደዚህ በደንብ አልተደራደሩም። የብዙ አፍሪካ በቃ ብድር ተገኘ መውሰድ ነው

የእኛም የበፊቱ ጠቅላይ ሚኒስትር ብሩ ተገኘ ከነጮቹ ጋር ሲጣላ ቻይኖቹ ሰጡ። ቱ ታውዘንድ ሲክስ ላይ ከዛ ወደ ዛ ሄደ። አንድ እሱ ነው። ሁለተኛ ደግሞ ከተቀበልከው በኋላ በስነ ስርዓት ያንን ያንን ብር ተጠቅመህበታለሁኝ የተባለው ፕሮጀክት ላይ ውሏል ወይስ ሲዘረፍ ነው የከረመው፣ ወይስ የማያዋጣ ነገር ላይ ዝም ብሎ ነው ብሩ ሲጠፋ የከረመው? ብዙ ጥናት የኔ የሚያሳየው ኢትዮጵያ ላይ ሲዘረፍ ነው የከረመው፣ የማያዋጣ

ነገር ላይ ነው። በብዙ መጓተት ውስጥ ነው የገባው። በመጓተቱ ምክንያት ገና ፍሬውን ሳታይ የመክፈያው ጊዜ ደረሰ። በቤጂንጉ የመሪዎች ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ተገለላ የቆየችው አፍሪካ አሁን የሕዝቧንና የተፈጥሮ ሀብቷን እየተጠቀመች ስለመሆኗ ተናግረዋል። በዚህ የቻይና ተነሳሽነትም አፍሪካ ተጠቃሚ ሆናለች ሲሉም ፕሮጀክቱን አወድሰዋል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ለመሠረተ ልማት የሚሆኑ የፋይናንስ አማራጩ መገኘቱ ብቻውን ትልቅ ዕድል ነው ይላሉ።

ይህን በብድር የተገኘውን ገንዘብ በተገቢ ሁኔታ መጠቀም ደግሞ የተበዳሪ ሀገራት ኃላፊነት ነው ሲሉ በኢኒሽቲቭ ላይ የሚቀርበውን ወቀሳ አጣጥለዋል። እነዚህ ሀገራት ኢትዮጵያን ጨምሮ ይሄ የመሰረተ ልማት ክፍተቱ እንዳለ ነው። ያንን ለመዝጋት ከውስጥ ሊሰበሰብ የሚችል በግብር በሌላም የሚመነጨው ገንዘብ በሀገር ውስጥ ገንዘብ ነው የሚሆነው። መጠኑም በጣም ዝቅተኛ ነው የሚሆነው እና እነዚህን በጣም ለኢኮኖሚ አንቀሳቃሽ የሆኑ የመሰረተ ልማቶችን ለመገንባት

ከየት ሊያመጡት ይችላሉ? እነዚህ አይነት አማራጮች ከሌሉ ምን ሊሆን ይችላል? ከዛ ደግሞ ከዛ ጋር ተያይዞ ኢኮኖሚ ውስጥ በምን ያህል ይጎዳል? እነዚህ መሰረተ ልማቶች ባለመገንባታቸው የሚለውን ስታስበው ይሄ የብድር ጫናው በአንጻራዊነት ቀሎ ይታያል። ከእኔ እይታ ነው። በሚገኘው ብድር

የሚገነቡ መሰረተ ልማቶች ትርፍ ማምጣት ካልቻሉ ብድሩንም ለመክፈል አስቸጋሪ ያደርገዋል። ከዛ አንጻር ያየናቸው ክፍተቶች አሉ። ለምሳሌ ይሄ የአዲስ ጅቡቲ የባቡር መስመርን ማየት ይቻላል። እሱ አሁን ከቤልተን እንሮድ ኢኒሽቲቭ ጋር በቀጥታ የተያያዘ እና ከዛ በቻይና መንግስት የገንዘብ ድጋፍ እና በቻይና ኮንትራክተር የተሰራ ነው። እና ግን በበቂ መጠን እየተጠቀምንበት ነው ወይ

ሚለውን ስታይ ያው መስመሩም እስከ መጨረሻው ድረስ የጅቡቲ ፖርቱ ድረስ የተያያዘ አይደለም። በጣም ብዙ ከዛ ጋር የተያያዙ ምክንያቶች ሊኖሩ ይችላሉ፣ ግን ይሄ የሚፈለገውን አገልግሎት ሰጥቶ ገንዘብ እያስገኝ አይደለም። ያ ደግሞ የእኛን የብድር የመክፈል አቅም ይገዳደረዋል እና ከዛ አንጻር የሚገኙ ብድሮችን እና በተገቢ መልኩ መዋላቸውን፣ ትርፍ ማስገኘታቸውን ማረጋገጥ ያስፈልጋል።

ፕሮፌሰር አለማየሁ ገዳ ከጅምሩ በብድሩ የሚሰሩ ፕሮጀክቶች ላይ ስለሚኖረው የእውቀት ሽግግር ቀድሞ ስምምነት ሳይደረስበት ወደ ሥራ መገባቱም አሁን ላይ ኢትዮጵያን ጨምሮ የአፍሪካ ሀገራትን አትራፊ እንዳይሆኑ እንዳደረጋችሁ ያስረዳሉ። እድሜል ከችን ከእነሱ ጋር ጥገኛ ነው የምንሆኑ ወይስ በዚህ በእነዚህ ፕሮጀክቶች የቴክኖሎጂና የማኔጅመንት የአመራር ሽግግር ይደረጋሉ ወይ እና ይህንስ ደግሞ ኔጎሽሽኑ ላይ መጀመሪያ ላይ ብድሩ ላይ አስገብተሃል ወይ አልገባም

ብዙ ብዙ አፍሪካ ሀገር የእኛንም ሀገር ጨምሮ የምታየው ቴክኖሎጂ ትራንስፈር፣ ማኔጀሪያል ትራንስፈር የሚባል ነገር የለም። ኦኬ ይሄ ምን ማለት ነው? የመጨረሻው በጣም ቁልፍ ነው። ቴክኖሎጂና የማኔጅመንት ሽግግር ከሌለ እድሜ ልካችን እነሱ ላይ ትገኛለህ ነው ነው ማለት ነው። ቆንጆ ኤግዛምፕል የከተማውን ባቡር ውሰደው፣ የአዲስ አበባ ባቡር። የአዲስ አበባ ባቡርን ስትወስደው ሀንድረድ ፐርሰንት በእነሱ

ማኔጅመንት በእነሱ ስፔር ፓርት በእነሱ አመራር ላይ ዲፔንደንት ቴክኖሎጂ ሽግግር ያልኩ ማኔጀራ ሽግግር የሚባል አልመጣ። እዚህ ባቡር ላይ አሁን ሄደ ብታየው በቃ ሊወድቅ ትንሽ ነው የቀረው። ከአርባ ሁለት ባቡር ስድስት ነው ምናምን ነው የሚሄደው ለመንቀሳቀስ ቢቻል ለስፔር ፓርት ለትቀቅሽ ግና ስልሳ ሚሊዮን ዶላር ያስፈልገዋል። ሊቆም ትንሽ ነው የቀረው። ይቺ ይሄ ቆንጆ ይሄ ይቺ የባቡሯ የከተማ ባቡር ኤግዛምፕል ምን ታሳይናለኝ? የመደራደር ውድቀት፣ የማስፈጸሙ ውድቀት

የተዘረፈም ሊኖር ይችላል፣ አናውቅም። እና ደግሞ የሸድ የቴክኖሎጂ እና የማኔጅመንት ችግግር ውድቀትን ያሳየናል። ስለዚህ እኔ ኢትዮጵያ ውስጥም በአጠቃላይ አፍሪካም ይሄ አሁን ያልኩ ሶስቱ ነገር እስካልተደረገ ድረስ መቀጠላ ዓለም የእነሱ ጂኦፖለቲካል ፍላጎት ማስፈጸሚያ እንሆናለን። የምዕራቡ ዓለም ይህን የቻይና ተነሳሽነት አገሪቱ አፍሪካን ጨምሮ በተለያዩ የዓለም ክፍሎች ያላትን ተጽዕኖና ተገዳዳሪነት ለማሳደግ በማሰብ የተወጠነ ነው በሚል ይነቅፉታል።

በፕሮጀክቱ ላይ የሚሰነዘሩ ነቀፌታዎች ጸረ ቻይና አስተሳሰቦች እንደሆኑ በቤጂንግ የመሪዎች ጉባኤ መክፈቻ ላይ የገለጹት ፕሬዚዳንት ሺ ጂንፒንግ ይልቁንም ቻይና ራሷን ለዓለም በሯን የከፈተችበት ነው ሲሉም ተከላክለዋል። የኢንቨስትመንትና የፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ይህ በዓለም አቀፍ ስርዓት ያለው የሀያላን ሀገራት መገዳደር የተለመደ እንደሆነ ገልጸው እንደ ኢትዮጵያ ያሉ ሀገራት ጥቅማቸው ላይ ብቻ ማተኮር አለባቸው ይላሉ። ሁሉም ሀገራት ተጽዕኖ ማሳደር ይፈልጋሉ። አሜሪካኖቹም ቢሆኑ፣ እንግሊዞቹም ቢሆኑ፣ ሌሎቹም ቢሆኑ በተለያየ መንገድ

ተጽዕኖቸውን ለማስፋፋት የሚያደረጓቸው ነገሮች አሉ እና የቻይና መንግስትን ፍላጎት ከዛ የተለየ ላይ ያላየም ታሪኩም አላቸው። ይህን ኢኒሽቲቭ ራሱ ቤልት ኤንድ ሮድ ኢኒሽቲቭ የቀረጹት ከዛ ከነበረው ታሪካቸው ጋር በማያያዝ ያ የዛን ጊዜ የነበራቸውን ታላቅነት የሚመልስ በዛውም ደግሞ ለዚህ በማዕቀፍ ለታቀፉ ሀገራት ደግሞ በንግድ የሚሆን በኢንቨስትመንት እስስር

የሚገኙ ጥቅሞችን ለማምጣት በሚል ነው ዲዛይን የተደረገው። በቤጂንግ ከተካሄደው ዓለም አቀፍ የትብብር መድረክ ጎን ለጎን የመከሩት የቻይናና የኢትዮጵያ መሪዎችም ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት እንደተፈራረሙም ተነግሯል። ይህም አገራቱ ያላቸውን የረጅም ጊዜ ስትራቴጂያዊ አጋርነትን የሚያጠናክር አዲስ ጥረት ተደርጎ ተወስዷል። በተጨማሪም ቤጂንግ ከዋሽንግተን ጋር የያዘችው የጥቅምና የተጽዕኖ ፈጣሪነት ፉክክር ጎልቶ በሚታይበት

በስትራቴጂያዊው የአፍሪካ ክፍል የምታደርገው ዲፕሎማሲያዊ ጥረት አካል ተደርጎም ተቆጥሯል። ከኢትዮጵያ ዋና ዋና አበዳሪ ሀገራት እንደሆነች ቻይና በኢንቨስትመንት ረገድም በርካታ ባለሀብቶቿ በተለያዩ ዘርፎች ተሰማርተውም ይገኛሉ። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

በኢትዮጵያ ስራ አጥነት እጅግ አሳሳቢ ብሔራዊ ችግር ከሆነበት ደረጃ ላይ እንደደረሰ የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር ደኤታው አቶ ንጉሱ ጥላሁን በአዲስ አበባ የተዘጋጀውን ሀገር አቀፍ

የስራ አውደ ርዕይ ሲከፍቱ ባሰሙት ንግግር ስራ አጥነት የችግሮች ሁሉ አውራ እንደሆነ ገልጸው ሁሉም ባለደርሻ አካላት ለመፍትሄው እንዲተጉም ጠይቀዋል። ትላንት ረቡ የተከፈተው አውደ ርዕዩ ከ20ሺ በላይ አዲስ ተመራቂ ስራ ፈላጊዎችና 200 ቀጣሪ ድርጅቶችንም ያገናኛል ተብሏል። ልዩ ልዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደ ርዕይ ለ6ሺህ አዲስ ተመራቂዎች የስራ እድል እንደሚፈጥርም

ተመልክቷል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ የስራ አውደርኢ ሶስት ሺህ አዲስ ምርቋንን እንደሚቀጥር አስታውቋል። አውደርኢዩ ተቀጣሪዎችና ቀጣሪያዎችን በማገናኘት መልካም እድል እንደፈጠረ የሁነቱ ተሳታፊዎችና ስራ ፈላጊዎችም ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። ስራ አውደርኢ ይሳተፋሉ ከተባሉት ሀያ ሺህ አዳዲስ ተመራቂዎች አንዷ የሆነችው ቃልኪዳን መላኩ

ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች። ዩኒቨርሲቲ ከአራት ዓመት እስከ ሰባት ዓመት ነው ተማሪ ተምሮ የሚወጣው። በዛ ላይ አስራ ሁለት ዓመት ተምረናል። ኬጃለ ይህንለው አመት ተምሮ የቤተሰብ ዲፔንደንት መሆኑ የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን

ሰው ከውቀቱ እና ከተማለው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት የምናውቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ሌሊት እያጠናን ያመጣነው ውጤት አሁን ላይ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው እና እሱ ነገር ቢስተካከል ይህ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም። የስራና ክህሎት ሚኒስትር ድኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።

ስርዓትነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚሁ የተነሳ ነው።

በኢትዮጵያ በየአመቱ ሁለት ሚሊዮን ሥራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ድኤታው የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ሥራ አጦች ከግምት በማስገባት በየአመቱ ሦስት ሚሊዮን የሥራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ሥራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል። በዛሬው እለት ወደ ሁለት መቶ

ስድስት ሺህ የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ሁለት ቀናት ውስጥ ከፍተኛ የሆነ የስራ እድል እንዲፈጠርላቸው ያደርጋል። በሀገር አቀፉ የስራ አውደር ኢ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደር ኢው ላይ ተሳትፈዋል ከተባሉት ሁለት መቶ ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል።

አቶ ነጋሽ ባባው የባንኩ ባልደረባ ናቸው። በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላል እና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖዥር ነው እና ዳሸን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስታ አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ፣ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር መጀመሪያ የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ

ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው። ይሄ እኛ ከዚህ በፊት ያለን እስከ ሁለት ሺህ ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየ እንትን ስለሚሆን እስከ ሶስት ሺህ ሰዎችን ሪክሩት አድርገን ለመውጣት ለመቅጠር አሳባለን። የኢስት አፍሪካ ቦት ሊንግ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋይም አውደ ርእዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል ቀጣሪውና

ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛ እዚህ ሳይሉ ሳይንገላቱ፣ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ክላሪቶችን ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። እስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው።

ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል። እዚህ መጥቼ ጥሩ ጥሩ የሚባሉ ካምፓኒዎችን አግኝቻለሁና በጣም ያሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት፣ በለው እና አንዳንድ ድርጅቶችን አግኝቻለሁ

አይ ቲንክ፣ እስከዛሬ አይቼ በማላውቀው በቴክስታይልም ሉሁ ደግሞ ሌላው አለው አመለክታለሁ። አሁን እኔ ከገባሁ፣ አይ ቲንክ ሀያ ደቂቃ ምናምን ነገር እና በዚህ ሀያ ደቂቃ ውስጥ ወደ ሶስት ካምፓኒዎችን አግኝቻለሁ። እና አዲስ አበባ ውስጥ በሀያ ደቂቃ ሶስት ካምፓኒ ማግኘት ማለት ለዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው። መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደ ርዕይ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።

ስራ ማግኘት በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይሄ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋ ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጠ እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ፣ አንድ ቦታ አንድ ነው ልናገኝ የምንችለው። አሁን ግን በአንድ ቦታ መጡ ተካተው ከመቶ በላይ ድርጅቶች አገኘን ማለት ነው። የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን

አዳዲስ ተመራቂዎች ወደ ሥራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል። ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓርንሺፕ የኢንተርንሺፕ

እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች፣ የስራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መብቃት አለባቸው። በተለይ ደግሞ ዲጂታል ስኪል

ሊኖራቸው ይገባል። ዲጂታል ስኪል ኬት ነው የሚጀምረው ከዲጂታል ሊትረሲ ነው የሚጀምረው እና በትምህርት ተቋማቶች ውስጥ ያንን ስርዓት አጠንክረን መስራት አለብን። በተለይ የትምህርት ስርዓቱን ይመለከታል ይሄ ተማሪዎችን ማብቃት ያለበት። ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን

ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢሰለጡ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው። የስራ አውደ ርዕዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮያችን ስቱዲዮ 18 የሚተላለፍላችሁ የሀሙስ ምሽት ጥቅምት 8 2016 ዓ ምት መሰናዷችን ነው ስትከታተል የቆያችሁት። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ለዕለቱ የያዝነው መሰናዶ እዚህ ላይ ተፈጽሟል።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሩሲያ በዩክሬን ላይ በምታካሄደው ጦርነት አንዱ የሚስተዋለው በሲቪሎች ላይ እና በሲቪል መሠረተ ልማቶች ላይ የምትፈጽመው ጨካኝ ጥቃት ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ሩሲያ ይህን የምታደርገው ሲቪሎችን ማጥቃት የዓለም አቀፍ ሕግን የሚተላለፍና የጦር ወንጀል መሆኑ እየታወቀ ነው።

ባለፈው ጥቅምት አምስት እንደ ፈረንጆቹ አቆጣጠር ሩሲያ በካርኪቭ ክልል ላይ የሚሳይል ጥቃት ፈጽማለች። የጥቃቱ ኢላማ ከሆኑት ውስጥ ሮዛ የተሰኘች 330 ሰዎች ይኖሩባት የነበረ ትንሽ ከተማ ትገኝበታለች። ከተማዋ ምንም ወታደራዊ ጠቀሜታ አልነበራትም። ሮበርት ውድ በተመድ የአሜሪካ ተጠባባቂ ወኪል ናቸው። As a result of Russia's aggression, in just one morning

በሩሲያ ጥቃት ምክንያት በአንድ ማለዳ 15 በመቶ የሚሆኑ ነዋሪዎቿን እንድትቀብር ሆናለች። ይህ ሩሲያ ዩክሬን ላይ ባለፈው ዓመት ወረራ ከፈጸመች ወዲህ እጅግ አደገኛ ከሆኑ ጥቃቶች አንዱ ነው። ዩክሬን ላይ ባደረሰችው ጥቃት ምክንያት ባለፈው ሚያዚያ ከተመድ የሰብአዊ መብት ምክር ቤት እንድትወገድ የተደረገችው ሩሲያ የምስራቅ አውሮፓ ወኪል በመሆን መልሳ በምክር ቤቱ መቀመጫዋን ለማግኘት ሞክራለች። ሮበርት ውድ እንደገና ይናገራሉ።

Let me be clear. ግልጽ መሆን ሻለሁ በሰብአዊ መብት ምክር ቤት ውስጥ እንዳታገለግል የሆነው በራሷ ተግባር ምክንያት ነው። ዓለም አቀፉ ማኅበረሰብ ሌላ ተጨማሪ ምን ማስረጃ ያስፈልገዋል? በየቀኑ በዩክሬን የሟቾች ቁጥር እየጨመረ ነው። በየቀኑ ሕፃናት በስቃይ ውስጥ ይኖራሉ። ከቤተሰባቸው መለየቱም እንዲሁ ሥቃይ ሆኖባቸዋል።

በየቀኑ የሩሲያ ሚሳይሎችና ድሮኖች ከፍተኛ እልቂትን ይፈጽማሉ። ዩናይትድ ስቴትስ ሩሲያ በዩክሬን ላይ የምትፈጽመውን ጨካኝ ጥቃት እንድታቆም እና ኃይሏን በዓለም እውቅና ከተሰጠው የዩክሬን ግዛት እንድታስወጣ በድጋሚ ጥሪ ታደርጋለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የጥቅምት 8 2016 ዓም የሐሙስ ምሽት መሰናዷችን እዚህ ላይ ተጠናቋል። የደንገረመው መሰናዶውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ኤልያስ አስማረ፣ ስርጭቱን ከስቱዲዮ በማቀናበር አዋዮ ገበያው፣ በዲጂታል ና ማህበራዊ ድረገጽ

በማስተናበር እንዲሁም ደግሞ ግርማ ደገፋን እና ሲሳይ አሸናፊ ስርጭቱና ድምፅና ምስሉን በማቀናበር አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልኝ።